so የጸረ ሽብር አዋጁ መገናኛ ብዙሀን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክልና ና በዚያ ጥረት ምክንያት ተጠያቂ የሚያደርግ አይደለም ብለዋል። የኢፌዴሪ ጠቅላይ አቃቢ ሕግ ጋዜጠኞች አሰናድተው የሚያስተላልፉት ዘገባ የሽብር ድርጊትን የመደገፍ አላማ እስከሌለው ድረስ የዘገባውን ሚዛናዊነት ለማስጠበቅ የሚመለከታቸውን አካላት መጠየቅ እንደሚችሉም አስረድቷል። ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች። የዚህ ዘገባ መነሻ የተሻሻለው የኢትዮጵያ የጸረ ሽብር አዋጅ ነው። በተለይም ከመረጃ ስርጭት ጋር የተያያዘው የአዋጁ ክፍል። በዚህ አዋጅ መሰረት በአሸባሪነት የተፈረጀ ቡድንን ልሳን ሆኖ ማገልገል የተከለከለ ነው ይላል። በኢፌዴሪ ጠቅላይ ዐቃቤ ህግ የንቃተ ህግ ትምህርትና ስልጠና ዳይሬክተር እንዳልካቸው ወርቁ ይህንኑን አብራርቷል። በሽብር የተፈረጁ ድርጅቶችን ለመደገፍ አስቦ ከሆነ ሚዲያው ያደረገው ይሄ በሕግ ያው የሚያስጠይቅ ነው። ሽብርተኛ የተባለ ቡድንን ወይም ደግሞ ሽብርተኛን መርዳት፣ መደገፍ በሕግ የሚያስጠይቅ ነው የሚሆነው። ያው ማንኛውም ሰው የሽብር ወንጀል አፈጣጠርን በቀጥታም ሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ ሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ የእነሱን ፕሮፓጋንዳቸውን ለማፈራጨት ከሆነ ይሄ በሕግ የሚያስጠይቅ ሊክ ነው የሚሆነው። የብዙሀን መገናኛ ተቋማት ወይም ጋዜጠኞች ሚዛናዊ የሆነ የዘገባ መስራታቸው ግን የጸረ ሽብር አዋጁን የምጥስ እንዳልሆነ አቶ እንዳልካቸው ተናግሯል። የሚዲያ ነጻነት አለ። ሚዲያ በነጻነት የመስራት መብት አለው። ሚዲያ ዘገባዎችን መስራት ይችላል። ለህዝብ ህብረተሰቡም የማድረስ መብት አለው። መብት ብቻም ሳይሆን ግዴታውም ጭምር ነው፣ ሚዲያ ይህንን የመስራት። ነገር ግን ዘገባዎችን ሲሰራ ወደ አንድ ያጋደለ ከሆነ ያ ያጋደለው ወይም ደግሞ ያ የሚሰጠው መረጃ አሸባሪ የተባለውን ድርጅት ዓላማውን እንዲያስተዋውቅበት ወይም ደግሞ አደርሳለ ያለውን ተግባር እንዲፈጽም የሚያደርግ ከሆነ ወይም በሌላ ቋንቋ ደግሞ በአዋጁ አንቀጽ አስር ላይ ነው የተቀመጠው ማነሳሳት የሽብር ተግባርን ማነሳሳት አይነት ዘገባ ከሆነ ይሄ ያው በሽብር አዋጁ በጸረ ሽብር አዋጁ መሰረት የሚያስጠይቅ ነው ነገር ግን መታወቅ ያለበት ማንኛውም ጋዜጠኛ ወይም ሚዲያ በነጻነት ስራዎችን መስራት ይችላል። ዘገባዎችን ባላንስ አርጎ መስራት ይችላል የሚለውን ነው። በጸረ ሽብር አዋጁ እንደተገለጸው ጉዳዩ የሽብር ድርጊትን ለማገዝ ወይም ሽብር እንዲፈጸም የሚያነሳሳ መሆኑን እያወቀ ሆን ብሎ የሽብርተኝነትን ተግባር ለማገዝ የሚሰሩ የተለያዩ የቃል የጽሁፍና ሌሎችም መረጃዎችን ማሰራጨት ግን በሽብር ህጉ ያስቀጣል ብለዋል አቶ እንዳልካቸው። በአዋጁ አንቀጽ አስር ንዑስ አንቀጽ ሁለት ስር በግልጽ እንደተቀመጠው ማንኛውም ሰው ሽብር ተግባርን የተመለከተ ወንጀል እንዲፈጸም ለማድረግ በንግግር በጽሑፍ፣ ወይም በስዕል ወይም በሌላ ማንኛውም አድራጎት በግልጽ ሁኔታ ቅስቀሳ ያደረገ ወይም እንዲህ አይነት ይዘት ያለው ነገር መሆኑን እያወቀ ያተመ፣ ያሳተመ፣ ያስተላለፈ፣ ያሰራጨ አሁን ሚዲያ ይህንን ነገር መሆኑን እያወቀ ያሰራጨ ከሆነ በወንጀል በዚህ በጸረ ሽብር አዋጁ መሰረት የሚያስጠይቀው ይሆናል ማለት ነው። ስለዚህ መታየት ያለበት ምንድን ነው? የሚዲያው ይህንን ሲዘግብ ኢንቴንሽኑ፣ ወይም ደግሞ ጋዜጠኛው ኢንቴንሽኑ ምን ነበረ ሽብር ቡድኑን ሀሳብ ለማ ለመደግፎ ለሽብር እንዲፈጸም ማነሳሳት ነው፣ መደገፍ ነው ወይስ ደግሞ በሚዲያ ነጻነት ህጋችን መሰረት ያንን የሚዲያውን ዘገባ ነው የሰራው የሚለውን እንግዲህ እንደየ ሁኔታው የሚታይ ይሆናል። አቶ እንዳልካቸው አክለውም የፍትህ እገዛም ያስፈልጋል ብለዋል። የፍትህ አካላት አሉ። ፖሊስ ሊሆን ይችላል፣ አቃቤ ህግ ሊሆን ይችላል፣ ወይ ፍርድ ቤት ሊሆን ይችላል። በእነዚህ ተቋማት የተያዙ እየታዩ ያሉ ጉዳዮች ከሆኑ ወንጀል ተፈጽሞ ከሆነ ወይም ወንጀለኛ መሆኑን ታውቆ የሚፈለግ ከሆነም ያንን መረጃ በማንኛውም መንገድ ይሁን ስልኩን በመስጠት ሊሆን ይችላል፣ ወይም አድራሻን በመጠቆም ወይ ደግሞ ያለውን መረጃ በመስጠት ለፍትህ መተባበር ግዴታ ይሆናል ማለት ነው። የእናንተ ዘገባ ባላንስ መስራት ከሆነ የሽብር ተግባርን ማነሳሳት እስካልሆነ ድረስ እሱን መርዳት እስካልሆነ ድረስ በወንጀል የሚያስጠይቅበት አግባብ የለውም ማለት ነው። በቅርቡ በሽብርተኝነት የተፈረጁትን አስተያየቶች ለሚዛናዊነት ሲባል በዘገባ ማካተት የድርጅቶቹን ዓላማ ለማስተዋወቅ ወይም ሽብርን ለመቀስቀስ እስካልሆነ ድረስ ሕጉን የምንጻረር እንዳልሆነም ዳይሬክተሩ ጠቁሟል። እናም የድርጅቶቹን አስተያየት በማካተት የምትሰሩ ዘገባዎች ጋዜጠኛውንም ሆነ የሚዲያ ተቋሙን እንደማያስጠይቁ ነው የኢትዮጵያ ጠቅላይ አቃቤ ሕግ ያመለከተው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ